በፌዴራል ከፍተኛ ፍርድ ቤት በነ አቶ ጃዋር መሐመድ የግል ሕክምና ላይ የሰጠውን ውሳኔ በመቃወም ጠቅላይ አቃቤ ሕግ ያቀረበውን ይግባኝ ያየው ፌዴራል ጠቅላይ ፍርድ ቤት ውሳኔ ለመስጠት ለየካቲት 16 ቀጠሮ ሰጥቷል። በሌላ በኩል በነ አቶ ጃዋር መሐመድ የሕክምና ቦታ ጉዳይ ቀደም ሲል የሰጠውን ትዕዛዝ ለምን እንዳላስፈጸመ የቃሊቲ ማረሚያ ቤት አስተዳደር ቀርቦ እንዲያብራራ ለዛሬ ቀጠሮ ይዞ የነበረው ፌዴራል ከፍተኛ ፍርድ ቤት የማረሚያ ቤቱ አዛዥ ባለመቅረባቸው በአካል እንዲቀርቡ በድጋሚ ትዕዛዝ ሰጥቶ ለየካቲት 16 ቀጠሮ ሰጥቷል። ሙክታር ጀማል ዝርዝሩን ይዘዋል። ጠቅላይ ፍርድ ቤት ዛሬ የተሰየመው በእነ አቶ ጀዋር መሐመድ መዝገብ የተከሰሱ አራት ሰዎች በግል ሆስፒታል እንዲታከሙ የከፍተኛ ፍርድ ቤት አስተላልፈው የነበረውን ውሳኔ በመቃወም ጠቅላይ አቃቤ ሕግ የካቲት 9 2013 ያቀረበውን ይግባኝ ለመመልከት ተከሳሾችም በችሎቱ ላይ እንዲገኙ አዞ ነበር። ተከሳሾቹ በችሎቱ ላይ ያልቀረቡ ሲሆን ጠቅላይ ፍርድ ቤት ለምን እንዳልቀረቡ የቃሊቲ እስር ቤት አስተዳደርን ጠይቋል። የጠቅላይ ፍርድ ቤት ትዕዛዝ ደርሶት እንደነበር የገለጸው የቃሊቲ እስር ቤት አስተዳደር በሰጠው ምላሽ እስረኞቹ ወደ ፍርድ ቤት ያልመጡት እስረኞቹን በአካል ከመውሰድ ይልቅ ባሉበት በፕላዝማ የቀጥታ ግንኙነት ችሎቱን እንዲከታተሉ ከኢትዮጵያ ማረሚያ ቤቶች ኮሚሽን በመታዘዙና እስረኞቹ በአካል ካልሆነ በፕላዝማ የቀጥታ ግንኙነት ችሎቱን አንከታተልም በማለታቸው እንደሆነ አስረድቷል። በችሎቱ ላይ የተገኙት ጠበቆች ተከሳሾችን ወክለው የቀረበው ይግባኝ ላይ እንዲከራከሩ ችሎቱ የወሰነ ሲሆን፣ ጠቅላይ አቃቤ ሕግ ባቀረበው መከራከሪያ አንድ በቁጥጥር ስር ያለ እስረኛ የሕክምና አገልግሎት የሚያገኘው በመንግስት መሆኑንና የማንዴላ ሕግ ተብሎ የሚታወቀው ዓለም አቀፍ የእስረኞች ሕክምና አገልግሎት የኢትዮጵያን ህገ መንግስትና የማረሚያ ቤቶች መተዳደሪያ ደንብን በመጥቀስ ተከራክሯል። በተጨማሪም ለተከሳሾች የግል ሆስፒታል ሕክምና የሚፈቀድ ከሆነ ሌሎችም እስረኞች በእኩልነት የማያስተናግድ የፍትሐዊነት መከተል ይሆናል ብሏል አቃቢ ሕግ። የተከሳሾች ጠበቆች በበኩላቸው የማንዴላ ሕግም ሆነ አገሪቱ ያወጣቻቸው ሌሎች ሕጎች መንግስት ለእስረኞች ምግብና ሕክምና እንዲያቀርብ ይደነግጋሉ እንጂ እስረኞች እንዲጠቀሙ አያስገድዱም በማለት ተከራክረዋል። ለእስረኞች እንደ መብት የተቀመጠ ስለሆነ መጠቀም ካልፈለጉ የመተው መብት አላቸው በማለትም ተከራክረዋል። የተከሳሾች ጠበቆች በተጨማሪም የኢፌድሪ ህገ መንግሥት አንቀጽ 21 ንዑስ አንቀጽ ሁለትም በመጥቀስ እስረኞች በቤተሰቦቻቸው፣ ሐኪሞቻቸው፣ የእምነት አባቶቻቸውና የሕግ አማካሪዎቻቸው እንዲገናኙ መደንገጉን በመጥቀስ የሚፈጠር የፍትሐዊነት አሰራር የለም ብለዋል። የግራ ቀኙን ክርክር የሰማው ጠቅላይ ፍርድ ቤት ጉዳዩ ላይ ውሳኔ ለመስጠት ለፊታችን ማክሰኞ የካቲት 16 2013 ቀጠሮ ሰጥቷል። በሌላ ችሎት እነ አቶ ጀዋር መሐመድ የግል ሕክምና እንዲያገኙ ተላልፈው የነበረው ትዕዛዝ ለምን እንዳልተፈጸመ የቃሊቲ ማረሚያ ቤት አስተዳደር ቀርቦ እንዲያብራራ የፌዴራል ከፍተኛ ፍርድ ቤት ባዘዘው መሠረት የማረሚያ ቤቱ አስተዳደር ለችሎት በላከው ደብዳቤ የእስረኞቹን የግል ሕክምና መፈጸም ያልቻለው በጸጥታ ስጋት መሆኑን ገልጿል። ልደታ የሚገኘው የከፍተኛ ፍርድ ቤት በበኩሉ የታዘዘው የቃሊቲ ማረሚያ ቤት አስተዳደር በአካል ቀርበው እንዲያብራራ እንጂ መልስ በጽሑፍ እንዲሰጥ ስላልሆነ አዛዡ ረዳት ኮሚሽነር ግርማ አደሬ ማክሰኞ የካቲት 162013 በአካል ቀርበው እንዲያብራሩ ትእዛዝ ሰጥቷል። በሌላ በኩል በአሜሪካ መንግስታዊው ግብረ ሰናይ ድርጅት ዩኤስኤአይዲ ዕጩ አስተዳደር የሆኑት ሳማንታ ፓወር አቶ በቀለ ገርባን ጨምሮ 23ኛ ቀን የረሃብ አድማ ላይ የሚገኙት የኦሮሞ ተቃዋሚ ፓርቲ መሪዎች ጉዳይ እንዳሳሰባቸው ጠቅሰዋል። የኢትዮጵያ መንግሥት የታሳሪዎቹን የሕክምና ሂደት ይልቁኑ እያባባሰ ነው ያሉት ሳማንታ ፓወር ጤናቸው ከዕለት ወደ ዕለት እየከፋ ነው ብለዋል። የኢትዮጵያ መንግሥትም የያዘውን አቋም በመቀየር ችግሮች ሳይብሱ በጊዜ መፍትሔ እንዲያመጣ ሳማንታ ፓወር አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።